ለጥያቄው መልስ ተከታዩ ዝግጅታችን ነው። የጥያቄው መልስ ዝግጅታችን አዲስ አበባና የፊንፊኔ የፊንፊኔ ዙሪያ ልዩ ዞኖችን ያቀናጀ ማስተር ፕላን ያስከተለውን ተቃውሞ ተከትሎ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦፒዲዮ እቅዱን እንደሰረዘ ይታወቃል። እቅዱን በመቃወም የአያሌ ሰዎች ህይወት ማለፉን ብዙዎች መታሰራቸውን ስንዘግብ ቆይተናል። በርካታ አድማጮች በእቅዱና ተከትሎ በተነሳው ተቃውሞ ዙሪያ ጥያቄዎች ልከውልናል። ሁለት ምሁራን የኢትዮጵያ መንግስት የልማታዊ ፖሊሲ ደጋፊ የሆኑ አቶ ኤልያስ ግደይና በአዲስ አበባና የፊንፊኔ ዙሪያ ልዩ ዞኖችን ያቀናጀ ማስተርፕላን እንዲሁም በፌዴራሊዝም ዙሪያ ብዙ ጽሁፎችን ያስነበቡ ዶክተር ጸጋዬ አራርሳ ለአድማጮቻችን ጥያቄ መልስ ይሰጡልናል። መስመሩን ለፕሮግራሙ አዘጋጅና አቅራቢ ለትዝታ በላቸው እንለቅቃለን። እሺ አመሰግናለሁ። እስቲ ተዋውቁ። መጀመሪያ አቶ ኤልያስ ግደይ ከአዲስ አበባ ናቸው። አቶ ጸጋዬ አራርሳን ደግሞ ያገኘኋቸው ከአውስትራሊያ ነው። አቶ ጸጋዬ እስቲ ራስዎን ያስተዋውቁን። እሺ አመሰግናለሁ ትዝታ። ጸጋ ይባላለው። እኔም ነዋሪነቴ እና እድገቴ አዲስ አበባ ነው። አሁን ያለሁት አውስትሬሊያ መልበም ከተማ ነው። የህግ ተማሪ፣ ተመራማሪ፣ አስተማሪ ነኝ። አቶ ኤልያስ ግዳይ ራሱን ያስተዋውቁን እስቲ። እኔ በግሌ የኢትዮጵያ የምትመራበትን የልማታዊ መንግስት አስተሳሰብ ደጋፊ ነኝ። በቃ እሺ አመሰግናለሁ። ልማታዊ የሚለውን የመንግስት ፖሊሲ የሚደግፉ ናቸው። አቶ ኤልያስ ግደይ፣ ጊዜ አላባክንም ቀጥታ ወደ አድማጭ ጥያቄ ልሄድ። በድምጽ ወደ መጣልን እንዴት ዋላችሁ። የእኔ ጥያቄ ኦፒዲ አባላት በሁለት አመት ውስጥ ብቻ ከሁለት መቶ በላይ የኦሮሞ ወጣት ደም በከንቱ ስፈት የምናዋፋችሁ ተሸበበ የት አላችሁ እስከ ዛሬ እንደ ቀልድ ሺዎች ከተደበደቡ እና ከታሰሩ ከተገደሉ በኋላ በሰዓታት ውስጥ የምታወጡት የፖሊሲ ቅያሬ ወይም ማስተር ፕላኑን መተዋችሁ የዘገየ አይሆንም ወይ የሚል ጥያቄ ነው ያለኝ። አሁንስ ተጠያቂው ማን ነው? ህዝቡ ላይ የተኮሰው ነው ወይስ ሰላማዊ የወጣው ህዝብ ነው ሰላማዊ ሰልፍ የወጣው ህዝብ ነው? በመግለጫችን እንደሰማነው ከፊት ለፊት ትክክለኛ ጥያቄ ያዘ፣ ከኋላ ደግሞ የአሸባሪ ጥያቄ ያዘ ብቻ ብላችሁ ለይታችኋል። ታዲያ እንዴት ብላችሁ ነው ከፊት ለፊት ላይ ያለው ላይ የምትጠቅሱትና የምትገሉ? እሺ አድማጫችንን አመሰግናለሁ። እንግዲህ ሁለታችሁም ትላንትና የወጣውን የኦሮሞ ዲሞክራሲያዊ ድርጅት ኦፒዲኦ መግለጫ አይታችኋል ብዬ አምናለሁ። ከዛ ተከታይ አንድ ጥያቄ አለ አቶ ደጀኑ ምን ይሉ በኢሜይል የላኩልን ሁለት ጥያቄ ነው የላኩልን። የመጀመሪያው አሁን የቀደመውን ይመስላልና ላንብብላችሁ። ማስተር ፕላኑ ኦህደድ ብቻውን ሰረዘው ማለት ይቻላል ወይ እና የማስተር ፕላኑ ፋይዳም እሳቤም ከኦህዴድ የመነጨ መሆኑን የሚያስረዳ እርምጃ ነውን? ይላሉ እና አያይዛችሁ መልሱልኝ። ምናልባት አቶ ኤልያስ ግደይ ቢቀድሙ። እሺ አመሰግናለሁ። የኦህዴድ የኢህአዴግ አባል ድርጅት ነው። ይህ አባል ድርጅት በአለፈው አመት በተደረገው ምርጫ የኦሮሞ ሕዝብ ሙሉ ድምፅ ማጥታት እንደ ድርጅት ደግሞ ለህዝቡ የሚጠቅም ነገር ማሰብ ያው ከአንድ የፖለቲካ ድርጅት የህዝብን ውክልና ከወሰደ ድርጅት የሚጠበቅ ነገር ነው። ስለዚህ የዚህ የማስተር ፕላን ጉዳይ የመጀመሪያ ነገር ማስተር ፕላኑ ለህዝብ ይጠቅማል ብሎ ድርጅቱ አቅርቧል። ትልቁ ነገር ግን ማስተር ፕላኑ ለህዝብ ይጠቅማል ብሎ ማቅረቡ ብቻ ሳይሆን ያ ተጠቃሚ የሆነው ህዝብ ደግሞ አምኖ ሊቀበለው የግድ ነው። ምክንያቱም በኢህአዴግ ወይም ደግሞ በገዥ ፓርቲ አወቃቀር ህዝብን ማሳመን አሳምኖ ማሰራት የመጀመሪያው የድርጅቱ መመሪያ ነው። ስለዚህ የዚህ ማስተር ፕላን ጉዳይ ህዝቡ አልቀበልም ወይም ደግሞ ለጊዜውም ቢሆን ጥቅሙ አልታየኝም እስካሉ ድረስ ኦህዴድ መሰረዙ እንደኔ የኦህዴድን ብስለት ነው ያሳየው። አንደኛ በኢትዮጵያ ታሪክ ውስጥ ህዝብ የሚሰራ ፓርቲ አልነበረም። ያው ቀደም ደግሞ በምናውቀው ታሪክ ግን ህዝብ ማስቀየር የሚችል ህዝብ ማስገደድ እንደሚችል በትክክል የታየበትና በኢትዮጵያ ታሪክ በዘጠና ሰባት ምርጫ ቢሆን ልክ እንደዚህ የአዲስ አበባ ህዝብ ኢህአዴግን አልፈልግም ብሎ በሰጠው ድምፅ ኢህአዴግን አንድም ተቀብሎ እስከ ባላደራ መንግስት አዲስ አበባ እንዲያስተዳደር የፖለቲካ ውሳኔ ወስኖ ነበር። አሁንም ቢሆን የሚጠቅም መሆኑ በድርጅቱ ግንዛቤ ቢኖርም ህዝብ ግን አልፈልገውም እስካሉ ድረስ ይህን ትልቅ ውሳኔ መወሰን ኦህዴድን በሳልነት አመራር ያሳያል። ከዛ ውጭ ግን ኦህዴድ ማስተር ፕላኑን መሰረዝ መጣል ወይም የለውም። ማስተር ፕላን እቅድ ነው። እቅዱ በማን በማን ያለው በአዲስ አበባ አስተዳደርና በኦሮሚያ ፊንፊኔ ዙሪያ ነው። ስለዚህ ማስተር ፕላን የሁለት ሀይሎች ስምምነት ነው። ቀደም ብሎ የአዲስ አበባ ሀገር ማስተር ፕላኑ ቢሮ እንደተዘጋ እንደተቋረጠ አሳውቋል። ኦዴድም ያለውን ድርሻ ልክ እንደዚ እንደተቋረጠ አሳይቷል። ስለዚህ ከስራ ውጭ ነው ማለት ነው። እሺ በጣም አመሰግናለሁ ዶክተር ጸጋይ አራርሳ የአቶ ኤልያስ ግደይን መልስ ሰምተዋል። አንድ ሌላ ይሄው ጥያቄ ያከለው አንድ ጥያቄ አለ። እሱን ላሰማሁትና አያይዘው መልሶን ይሰጡኛል ህዝቡን ማስተዳደር አልቻለም። እናም ህዝቡ አልፈለጋችሁም እያላችሁ እስከመቼ ለመግዛት ታስባላችሁ? ታውሳለ ይህ የአዲስ አበባ ጉዳይ ተነስቶ የኦሮሞ ህዝብ መብቱን መጠየቅ ከጀመረ ብዙ ተቃውሞዋል፣ መልሱ ግን ግድያና አስራት፣ ሰቆቃ ነው። ታዲያ ይሄ ሁሉ ሰቆቃና መከራ እያለ ህዝቡ እስካሁን ይደግፈናል፣ በመቶ ፐርሰንት መርጦናል የምትሉት ነገር ውሸት ከመቼ ነው የሚቀጥለው? ከዛም በተጨማሪ ሌላ እንዲሁ ደጀኖ የተባሉ ማስተር ፕላኑ በሆዴድ መሰረዙ እንደገና ህዝባዊ አጀንዳ ሆኖ የማይመለስበት እድል የመጨረሻ የዘጋ ይሆናል ወይ ብለዋል። ጥርጣሬ እንዳላቸው ነው የሚገልጸውና ይሄን ጨምረው ውስቲ ዶክተር ጸጋ አራርሳ እሺ አመሰግናለሁ ትዝታ። በመሰረቱ አቶ ኤልያስ ጊዳይ ኦህዴድ መጀመሪያ ማስተር ፕላኑን ለህዝብ አቅርቧል ብለው ነበረ። መታወቅ ያለበት ነገር ማስተር ፕላኑን አዘጋጅቶ ያቀረበው ኦህዴድ አይደለም፣ የአዲስ አበባ መስተዳድርም አይደለም። የማስተር ፕላኑን የሚያዘጋጅ ልዩ ጽህፈት ቤት ነው። ያ ጽህፈት ቤት ሰርቶ ካጠናቀቀ በኋላ ለኦህዴድ ባለስልጣናት በተለይ ደግሞ ከልዩ ዞኑ ወረዳዎች እና ከተሞች ለተውጣጡ የስራ አስፈጻሚ አካላት ይሄ የተዘጋጀ ማስተር ፕላን ሲቀርብ ነው የመጀመሪያው ተቃውሞ በኦህዴድ በራሱ ነው የተነሳው። እና በኦህዴድ እንደቀረበ አድርጎ ማቅረብ ይሄ የተሳሳተ ይመስለኛል። ሁለተኛ ኦህዴድም አቀረበው ማንም አቀረበው በኢህአዴግ አሰራር ህዝብ አምኖ ሊቀበለው ይገባል የሚለው አነጋገርም እንደው ከዲሞክራሲያዊ ፖለቲካ አንጻር ሲታይ አግባብነት ያለው አይመስለኝም። ኢህአዴግም ህዝብን ከመስማት ይልቅ ትክክል ነው ብሎ የሚያምነውን ህዝብ ላይ የመጫን እና ህዝብ ሲቃወም ደግሞ ሰምቶ እንደማስተካከል ማሳመን በሚል ውይይት መክፈት፣ በዛም ሂደት የተቃወሙ ሰዎችን ለይቶ የፖለቲካ ጥቃት በእነሱ ላይ በማድረስ ህዝብን ዝም እንዲል ማድረግ የተለመደ አሰራር በመሆኑ ይህም አግባብነት የለውም ብዬ አስባለሁኝ። ከዛ በተረፈ ማስተር ፕላኑ ተዘጋጅቶ ሊተገበር ወደ ስራ ይገባል ከተባለ በኋላ ኦህዴድ አፋጣኝ ምላሽ አልሰጠም። ኢንፋክት ኦህዴድ የመጀመሪያ ጥያቄዎቹን አነሳ። ይሄ ማስተር ፕላን ጉዳይ የቴክኒክ ጉዳይ አይደለም። የከተማ ልማት ጉዳይ ብቻ አይደለም። የኢኮኖሚ እድገት ጉዳይ ብቻ አይደለም። የቋንቋ፣ የማንነት፣ የታሪክ፣ የፖለቲካ ባለቤትነት ጉዳይ ምንም ያስነሳል፣ ሕገ መንግስታዊ ጥያቄንም ያስነሳል ብለው በተናገሩ ጊዜ ይሄ እኛ አይደለንም ያልነው ያን ሆቴሎች ራሳቸው ናቸው ያሉት። ይሄንን ባነሱ ጊዜ ከፌዴራል መንግስት ለምን እንደሆነ ባይታወቅም ከፌዴራል መንግስት የተሰጣቸው ምላሽ ይሄ ነገር ይፈጸማል ይተገበራል፣ ወደዳችሁም ጠላችሁም መስተጋብሩ አለ የሚል የዛቻ መልስ ሰጣቸው። ከዛ በኋላ እነሱም ተከትለው ያሉት ነገር ይተገበራል፣ ይፈጸማል፣ ጉዳዩን ህዝቡ ሳያውቀው ህዝቡን አሳስተው የሚቃወሙት ሌሎች ናቸው የሚል መልስ ነው የሰጧቸው እና አፋጣኝ ምላሽ ኦህዴድ እንደ አገር አስተዳዳሪ አልሰጡም። በወቅቱ የዛሬ አና አመት ከስድስት ወር ገደማ ማለት ነው በሁለት ሺ አስራ አራት ይሄ በተነሳ ጊዜ አፋጣኝ ምላሽ ከመስጠት ይልቅ ህዝቡን እንዲሁም በኃይል ዝም አሰኝተው ሄደው ታላላቅ ባለስልጣናቱን በዞን ደረጃ መድበው እንዲያወያዩና እንዲያሳምኑ ነው ያደረጉት። ከዛም ህዝቡ እንደዚህ የተቃወሙትን ሰዎች እንዲራገሙ እና ወደ ፍጥነት በፍጥነት ወደ ተግባር እንድንገባ እንደፈለጉ እንደጠየቁ የሚገልጽ ማስረጃ መቅረብ ጀመረ። ከዛ በኋላ ምርጫው ነበረ። በምርጫው መሰረት መቶ ፐርሰንት አሸነፍን አሉ። የኦህዴድ ምክር ቤት ማለት የኦህዴድ የሚመራው የጨፌ ኦሮሚያ የመጀመሪያውን ስብሰባ የፓርላማ ስብሰባ ባደረገ ቀን ከማስተር ፕላኑ ጋር ተመሳሳይነት ያለው ወይም ደግሞ ማስተር ፕላኑን በሌላ መንገድ ተፈጻሚ ሊያደርግ የሚችል አዲስ አዋጅ በማርቀቅ በአንድ ቀን ውስጥ አጸድቆ እንደጨረሰ ነው የምናስታውሰው። እና ምላሽ አልሰጠም ብቻ ሳይሆን ምላሽን ለማጥፋት ጭራሽ ጥያቄውን ለማድበስበስ ጥረት ነው ያደረገው። ኦህዴድ ዘግይቷል ወይ ብለው ለጠየቁ ሰዎች አዎ፣ በጣም ዘግይቷል። ከመዘግየት ባሻገር እንዲሁም አይደለም ማስተር ፕላኑ ሲተገበርና ሕዝቡ ሲቃወመው በማስተር ፕላኑ ተቃውሞ ሂደት መንግስት ሰው ሲገድል፣ የፌዴራል ፖሊስ ልዩ ኃይል መጥቶ ሰው ሲገድል ኦህዴድ በዛ ጊዜ እንኳን ለማስቆም አለመቻሉ እንዲያውም አልፎ ተርፎ ይሄንን ያደረጉ ይሄንን ግድያና አፈና የፈጸሙ ኃይሎችን ሲያመሰግኑ የኦሮሚያ ክልል ፕሬዚደንት ተሰምተዋል። ይህ አግባብ አይደለም። ኢንፋክት ለደረሰው ጉዳት ሁሉ የመጀመሪያ ተጠያቂነት ከሚወስዱ ሰዎች መካከል የኦሮሚያ ባለስልጣናት በተለይ የኦህዴድ መሪዎች እነ ሙክታር ከድር እንደሆኑ የሚያሳይ ነው ብዬ አስባለሁኝ። የፖለቲካ ተጠያቂነትን ከተቀበሉ የሕግ ተጠያቂነትን መቀበል ይቀላቸው ነበረ። የፈጸሙትን ሰዎች ለሕግ ማቅረብ ይቻል ነበረ። አሁን ግን የፖለቲካ ተጠያቂነትንም ስላልተቀበሉ በእነሱ ላይ በራሳቸው ላይ ጉዳት የሚያመጣ የራሳቸው ላይ ኃላፊነትን የሕግ ኃላፊነትን የሚመልስ እንደሆነ ይሰማኛል። እሺ። ጠያቄው፣ እንዳሉት ህዝብን ማስተዳደር አልቻላችሁም እስከ መቼ እንደዚህ ትቀጥላላችሁ? ይሄ መቶ ፐርሰንት ተመርጠናል የሚለው ውሸት እስከ መቼ ነው የሚያስኬዳችሁ የሚለው ተገቢነት ያለው ጥያቄ ነው። ምርጫው እንዴት እንደሆነ እናቃለን። ሌቨል ፕላይንግ ፊልድ አልነበረም። ለምርጫ ኮንዱሲቭ የሆነ ፖለቲካል ኤንቫይሮንመንት ባልነበረበት ሁኔታ ምርጫ ተካሂዷል። በዛ ምርጫ መሰረት አዴግ አሸንፌ ያለው ብሏል። ኦህዴድ አንድ መቶ ፐርሰንት የሆነውን የኦሮሚያ ድምፅ አግኝቻለሁ ብሏል። ነገር ግን እናም በኦሮሚያ የታየው ነገር መቶ ፐርሰንት መጥቷቸዋል የተባለው ህዝብ መቶ ፐርሰንት ተቃውሟቸዋል። ይሄ ደግሞ ውጤቱ ምንድን ነው? የህግም ሆነ የስነ ምግባር ስልጣን የማስተዳደር ስልጣን የሞራላዊም የሆነ የህግ ብቃት እንደሌላቸው አሳይቷል። ሌላው ነገር የፌዴራል መንግስቱ ይሄ እንዲተገበር ሲጫናቸው እነሱ ጥያቄ ሲያነሱ ምላሽ የተሰጠው በወታደራዊ መንገድ ነው። በደህንነት መንገድ ነው። ይሄ ሲሆን ኦህዴድ የፌዴራል መንግስቱንም ከራሱ ላይ መከላከል አልቻለም። ራሱንም ማዳን አልቻለም። የህዝቡን ጥያቄ መመለስ አልቻለም። ስለዚህ እንዲሁም ህልውናም ያለው መንግስት አይደለም። አሁን ባለበት ሁኔታ ያለ ፌዴራል ጣልቃ ገብነት፣ ህገ መንግስቱን በጣሰ መንገድ፣ ያለ አስቸኳይ ጊዜ አዋጅ መንግስትነቱ ጠፍቶ በኮማንድ ፖስትና በልዩ የጸረ ሽብር ኃይል የሚተዳደር ክልል ነው። በወታደራዊ አሰራር የሚተዳደር ክልል ነው። ኦህዴድ የት ነው አናውቅም። አሁንም ተሰርዟል፣ ተሰርዟል ሳይሆን እንዲቆም አድርገናል ነው ያሉት። እንዲቆም ማለት ሰስፔንድ ማድረግ ነው የሚመስለኝ፣ መሰረዝ አይደለም። እንግዲያው ለምንድ ለምንድን ነው ይሄ ነገር ከቆመ ለምን ሰዎች እስካሁን ድረስ ይታሰራሉ? ለምን ዛሬ ድረስ ሰዎች ይገደላሉ? ለምን ሀዘናቸውን ሊገልጹ የወጡ ሰዎች ሁሉ ይገደላሉ፣ ይጎዳሉ፣ ይንገላታሉ? እነዚህ ጥያቄዎች አለመመለሳቸው የሚያሳየው አሁንም ማስተር ፕላኑን ለማቆም ሳይሆን ጊዜ ወስደው ከህዝብ ተቃውሞ ለመዳንና አገሩን ለማረጋጋት ከዛ ደግሞ በተለያየ መንገድ በተለያዩ የፖሊሲ ማዕቀፍ አሁንም ይህንኑ የመሰለ ማስተር ፕላን ሳይባል እራሱ ሊፈጸም የሚችል ጉዳይ እንደሆነ ያሳያል። ሌላው ቅድም አቶ ኤልያስ ሲናገሩ ማስተር ፕላኑ የሁለቱ ክልሎች ውል ነው ሲሉ የሰማሁ መሰለኝ። ማስተር ፕላኑ የተዘጋጀው በአዲስ አበባ መስተዳድር ስም በኤክስፐርቶች ነው እንጂ በሁለቱ ክልሎች መካከል አይደለም። በመሰረቱም አንድ ክልል አዲስ አበባ ከተማ ለሰላሳ ስድስት የኦሮሚያ ከተሞች እና ለአስራ ሰባት የገጠር ገጠር ወረዳዎች ማስተር ፕላን ሊያወጣ ስልጣኑም ብቃቱም ተቀባይነትም የለውም። እሺ አመሰግናለሁ ዶክተር ጸጋዬ ለአቶ ኤልያስ ሰጠውት አይነት ማሳሰቢያ ለሰጠው ትወዳለሁ አጠር አጠር አድርጋችሁ መልሳችሁን ከሰጣችሁን ሌሎቹንም የአድማጮችን ጥያቄ ለማዳረስ እድል ይሰጠናል እና አደራ ምለው ይሄንኑ ነው አሁን ዶክተር ጸጋይ አራርሳ ባሉት ላይ መልስ ይኖረውታል ብዬ አስባለሁ ወደ ሌላ ጥያቄ ሳልሄድ አቶ ኤልያስ ወንድሜ ጸጋይን ካላቸው የዚህ የፕላኑ ጉዳይ ቱማ አንደርስታንዲንግ ፕሮጀክቱ የመልኪዶላ ማለት የብዙ ብሮች ፕሮጀክት ነው። ኖርማሊ የዚህ ማስተር ፕላን ስለዚህ ፕሮጀክት ወደ መሬት ለመውረድ አመታት የሚወስድ ነገር ነው። ስለዚህ መጀመሪያ ፕላኑም ሲወጣ በመሰረተ ሀሳብ ደረጃ ድጋፍ እንዲኖረው ከመፈለግ ነው እንጂ ዛሬና ነገ ወደ ታች ይወርዳል አለ። ይህ ግን በግሌ አንድም እዚህ በአስተር ፕላኑ ላይ የሚታየኝ ነገር የከተሞች መስፋፋት በአርሶ አደሩ ላይ የሚፈጥረው ችግር ይኖራል። ግን ማንኛውም ኢሊት ይሆን ግለሰቦችም ይሆን የፖለቲካ አመለካከት ያለን የከተማ መስፋት ወይም ደግሞ ከተማ አካባቢ ያሉ መሬቶች ለዘላለ የእርሻ ቦታዎች እየሆኑ ብለን የምንደግፍበት ሎጂክ ብዙ የሚሰራ አይመስለኝም። ምክንያቱም ተወደደም ተጠላም አዲስ አበባም ሆነ ባህርዳርም ሆነ መቀሌም ሆነ ጅማ ነገ ከነገ ወዲያ መስፋታቸው አይቀርም። ትልቁ ነገር መነጋገር ያለብን ይመስለኝ እኔ አሳደሩ ከመሬት በሚፈናቀልበት ጊዜ ያሳደሩ በማይጎዳበት ለማድረግ መሞከር እንጂ ከተሞች አዲስ አበባ ሄዳ ሄዳ ጥግ ላይ ደርሳ የከተማ ችግር የሚፈጠር ይኖራል። የዛሬ ሀያ አምስት ሰላሳ አመት አሁን ብናስብ አዲስ አበባ ሙሉ በሙሉ ከተማዋ ትሞላለች። ከዛ ውጭ ደግሞ ያለ ከእነ ሱሉልታ እነ ሰበታ መስፋታቸው አይቀር። ስለዚህ አደ ሱሉልታ ወደ አዲስ አበባ ሲገጥም መንገዱ ሄዶ ሄዶ አዲስ አበባ ጫፍ ላይ አይቆሙም። የአርሶ አደር ልጆች በአሁኑ ሰዓት በጣም የተማሩ ናቸው በየዩኒቨርሲቲ ያሉት ብዙ ፐርሰንት የአርሶ አደር ቤተሰቦች ናቸው። ስለዚህ ለቤተሰቦቻቸው ግድ ሰጥቷቸው መሰለፋቸው፣ ጥያቄ ማቅረባቸው ህጋዊ ነው። ያ ጥያቄ ደግሞ ህጋዊ መልስም በመንግስት ደረጃ መሰጠቱ ከሆቴል እንደ ድርጅት ያን ማድረጉ እንዲደንቅ አይገባም። ለነገ ነገ ወዲያ መቀሌም ልክ ሲፈፋ አርሶ አደሩ ጋር ባህር ዳርም ሌሎችም ከተሞች ማንኛውም የኢትዮጵያ ከተሞች ላይ ትንሽም ትልቅም ከተሞች መስፋታቸው እድገት መምጣት አይቀርም። ስለዚህ ያን ነገር መዘጋጀት ነው እንጂ ኤሊቱ ለጊዜያዊ ፖለቲካ ፍጆታ ና ለፖለቲካ ድል ተብሎ ትንሽ ጥያቄዎችን ወይ ማንኛውም ጥያቄዎችን እያራገቡ ና ላይ ደረጃ እያደረሱ ጊዜያዊ ድሎች ማግኘት ከሚያክል አንደኛ አቶ ኤልያስ ሲናገሩ አንዳንድ የኦሮሞ ኤሊቶች እንዲህ ይላሉ፣ እንደዛ የሚል ነገር ሰምቻለሁኝ። ይሄ የኤሊት ጥያቄ አይደለም። ይሄ የሕዝብ ጥያቄ ነው። ተቃውሞውን ያስነሱት ከአንደኛ እና ሁለተኛ ደረጃ ጀምሮ ያሉ ተማሪዎች ናቸው፣ የገጠር ነዋሪዎች ናቸው፣ ገበሬዎች ናቸው፣ የዩኒቨርስቲ ተማሪዎች ናቸው። በተለያየ ደረጃ ደግሞ በየቢሮክራሲ ውስጥ የሚሰሩ የሕክምና ስራ የሚሰሩ ሰዎች እንደዚህ እንደዚህ ያሉ ሰዎች ናቸው እና በአጠቃላይ ሕዝብ የተቃወመው ነገር ነው። ይሄንንም በማየት ይመስለኛል ኢህአዴግ ታክቲካሊ ቢሆን ይሄ ጥያቄ የህዝብ ጥያቄ ነው፣ ተገቢነት ያለው ጥያቄ ነው የሚለውን ንግግር መናገር የጀመረው እና ይሄ የኤሊት ጥያቄ አይደለም። ይሄ መታወቅ አለበት። ሁለተኛ የከተሞች መስፋፋት ተፈጥሯዊ ነው። ከተሞች ይስፋፋሉ፣ እንኳን እንደኛ ሀገር ከተሞች የመሰረተ ልማት ማዕከል በሆኑበት እና ብዙ ሰው የሚፈልስባቸው ቦታ የትም ቦታ ተፈጥሯዊ የሆነ የእኛ ትንሽ ተፈጥሯዊ አይደለም፣ ግን ተፈጥሯዊ የሆነ የከተማ መስፋፋት አለ። ነገር ግን የከተማ መስፋፋት ሲኖር ማን ነው የሚያለማው? ማን ነው የሚያሰፋው? ለማን ጥቅም ነው የሚሰፋው? የማንን ከተማ ነው ማን የሚያለማው የሚሏቸው የፖለቲካል ኢኮኖሚ ጥያቄዎች መረሳት የለባቸው። ሌላው በደንብ መጠንቃቄ መታየት ያለበት ነገር የአንድ ከተማ ማስተር ፕላን እና የከተሞች የመሰረተ ልማት እድገት ቅንጅት የተለያዩ ነገሮች ናቸው። ማስተር ፕላን አንድ ከተማ እንዴት እንደሚዋቀር የሚያደራጅ ፕላን ነው። በከተሞች መካከል ያሉ መሰረተ ልማቶች ግን የሚቀናጁበት መንገድ ደግሞ ሌላ ነገር ነው። አሁን እኛ ሀገር ምንድን ነው የሆነው? እነዚህ ሰላሳ ስድስት የገጠር ከተሞች ያላቸው የራሳቸው ማስተር ፕላን ተሰርቶ ከአዲስ አበባ ከተማ ዋናው ማስተር ፕላን ጋር እንዲቀናጅ በተለይ በሚገናኙበት ቦታ በፖይንት ኦፍ ኮንጃንክሽን ቦታ ላይ መንገዶች፣ ኤሌክትሪክ እና የውሃ አገልግሎቶች እነዚህ መስመሮች እንዲቀናጁ የማድረግ ተግባር ሳይሆን፣ እነሱ ምንም ማስተር ፕላን ሳያወጡ የአዲስ አበባ ከተማ ማስተር ፕላኑን እስከ እነሱ ድረስ አስፍቶ ከአርባ እስከ መቶ ኪሎ ሜትር ሬዲየስ ውስጥ ያሉ የኦሮሚያ ከተሞችን ሁሉ ነው ማስተር ፕላን የሚ እየተሰራላቸው ያለው። አንድ መታሰብ ያለበት ነገር ማስተር ፕላን በመሰረቱ ፖለቲካዊ ጉዳይ ነው እና ቴክኒካል ጉዳይ ብቻ አይደለም። ፖለቲካው ትክክል ካልሆነ፣ ፖለቲካዊ ተቀባይነት ከሌለው ቴክኒካዊ ተቀባይነት ምንም ዋጋ የለውም። ይሄ መሰመር አለበት። ይሄ በሌለበት ሁኔታ ነው አሁን ከቶፕ ዳውን ከመሆኑ ባሻገር እንደገና ደግሞ የመሰረተ ልማቱንም ቅንጅት ለማምጣት እየታሰበ የነበረው። አሁን ልክ ነው፣ መቀሌ ይሰፋል፣ ሌሎችም ይሰፋሉ። እውነት ነው፣ አዲስ አበባም ይሰፋል። አዲስ አበባ ግን ሲሰፋ አብሮት የሚያሰፋው ነገር የፖለቲካ ስልጣንና የአስተዳደር ስልጣንንም ጭምር ነው። ለዚህ ነው አሁን አዲስ አበባ ከተማ ራሱን የሚያስተዳድር ከኦሮሚያ አስተዳደራዊና ፖለቲካዊ ስልጣን ውጪ የሆነ ከተማ ባይሆን ኖሮ፣ ተጠያቂነቱ ለፌዴራል ጠቅላይ ሚኒስትር ባይሆን ኖሮ፣ ተጠያቂነቱ ለኦሮሚያ ክልል ምክር ቤት ቢሆን ኖሮ፣ ሁሉ ነገር በኦሮሚያ ውስጥ የሚያልቅ ቢሆን ኖሮ፣ የዚህ ከተማ ማስተር ፕላንም ሆነ መስፋፋት ምንም ችግር አይፈጥርም ነበረ። አሁን ምንድን ነው የሆነው? አዲስ አበባ የኦሮሚያ ከተማ ነው። አዲስ አበባ የኦሮሚያ ዋና ከተማ ነው። ነገር ግን አዲስ አበባ በኦሮሚያ አስተዳደራዊና ፖለቲካዊ ስልጣን ስራ አይደለም። ለማስተዳደር እራሱን ያስተዳድራል በተመራጮቹ ተጠያቂነቱ ደግሞ ለፌዴራል መንግስት ነው ነው ምን ማለት ነው ይሄ? በኦሮሚያ ግዛት ውስጥ ቢኖርም በኦሮሚያ ስራ አይተዳደርም። አሁን የአዲስ አበባ መስፋፋት ከማስተር ፕላኑ ጋር ተያይዞ የሚመጣው መስፋፋት ደግሞ ያንን ቀድሞውንም የተነጠቀ አስተዳደራዊና ፖለቲካዊ ስልጣን ወደ መቶ ኪሎ ሜትር ሬዲየስ ድረስ ያሰፋና ኦሮሚያን ስልጣን የለሽ በእነዚህ ከተሞች ያደርጋል። ይሄ ደግሞ ቀድሞውንም ሲንከባለል የቆየ የከረመ የልዩ ጥቅም ጉዳይንም ያጠፋል። ኦሮሚያ በአጠቃላይ ደግሞ ሌሎች በአገሪቱ ውስጥ ያለን የእኩልነት የአስተዳደር የፖለቲካ ስልጣን መጋራት፣ የተፈጥሮ ሀብት መጠቀም እነዚህም ሁሉ ነገሮች ይሸረሽራል። የድሮ ብሶቶችን ይቀሰቅሳል። እንደውም አሁን እንደምናየውም እነዚህ ብሶቶች ተቀስቅሰዋል እና እነዚህን ነገሮች በግንዛቤ መክተት አለብን። አንድ አድማጭ አሉ በድምጻቸው ስለ ፌዴራሊዝም የላኩልን ላሰማችሁ ዎች እንደምንቀረማችሁ ሰላም ናቸው የዶትር አድማጫችሁ ነኝ የኢህአዴግ ሰዎች እንጠይቁልኝ የምፈልገው ፌዴራሊዝም ኢትዮጵያ ውስጥ ካለ እስቲ ባለፉት ሀያ አራት እና ሀያ አምስት ዓመታት የፌዴራል መንግስት ህግ አውጥቶ የኦሮሚያ ወይም የደቡብ ወይም የቤኒሻንጉል ክልል አልቀበልም ያለው አለ? ወጥ ነገር ነው የሚስተዋለው። ይህ ማለት ምንድን ነው? ፌዴራል መንግስት ያወጣል፣ ክልሎች ያንን ነገር የማድረግ ግዴታ አለባቸው ማለት ነው። ለምሳሌ አሜሪካን ሀገር እዚህ የሶሪያ ሴረፊጂዎችን ፌዴራል መንግስት እንቀበላለን ሲል የኦባማ አድሚኒስትሬሽን ማለት ነው። አንዳንድ እስቴቶች አንቀበልም እያሉ ነው። በየስቴቱ ደግሞ የተለያየ ህግ ነው ያለው። ለምሳሌ የጋንሎን በምንመለከትበት ጊዜ አንዱ ስቴት ጥብቅ ነው፣ አንዱ ስቴት የላላ ነው። ፌዴራሊዝም ማለት ይሄ ነው። ስለዚህ ኢትዮጵያ ውስጥ አለ ወይ እንደዚህ አይነት ነገር ፌዴራል መንግስት አውጥቶ ክልሎች አንቀበልም ያሉት ነገር? ሁሉ ነገር ወጥ ነው እዛ። እሺ አቶ ኤልያስ ግደይ ኢትዮጵያ ውስጥ ሁሉ ነገር ወጥ ነው ከላይ ወደ ታች ወይንም ከማዕከል ወደ ተቀሩት የሚወረወር ነው ሀሳብ የሚል አመለካከት ነው ያላቸው አድማጫችን እና ፌዴራሊዝም አለ ወይ ኢትዮጵያ ውስጥ? በእውነቱ አለ። በእኔ እምነት ፌዴራሊዝም ኢትዮጵያ ውስጥ አለ። ክልሎች አሉ። እያንዳንዱ ክልል በራሱ ልጆች ይተዳደራል። ኦሮሚያን፣ አማራን፣ ትግራይም ህዝቡ ቢያንስ እንደ ህገ መንግስቱ የክልሉ ቋንቋ ማወቅ አለባቸው ስለሚል የዛ ቋንቋ እውቀቱ ያላቸው ሰዎች ናቸው በአመራር ደረጃ ያሉት። ስለዚህ ኢትዮጵያ ፌዴራሊዝም አለ። ይህ ፌዴራሊዝም ግን የበቃ የነቃ ነው ወይ? ወይም ደግሞ ከሌሎች ሀገሮች አንጻር ስናየው ምንም እጥረት የለውም ቢባል ስህተት ነው የሚሆነው። ይህ ፌዴራሊዝም ግን ያሉትን ስህተቶች እለት እለት እያሻሻለ የተሻለ የፌዴራሊዝም አወቃቀር አለ። ከሁለት ምክር ቤቶች አሉት። አንደኛ ፌዴራል ፌዴሬሽን ምክር ቤት አለ። ሁለተኛ ኢትዮጵያች ምክር ቤት አለ። ብዙ ነገሮች በፌዴሬሽን ምክር ቤትም ታይተው ህገ መንግስትን መቀየር የሚችል ምክር ቤት ነው። ስለዚህ በዛ ታይተው የሚወርዱ ስለሆነ ብዙ ጊዜ እንደሌሎች ሀገሮች በክልሉና በሴንትራል ገቨርንመንቱ በሚወጡ አዋጆች ላይ ያን ያክል ግጭት የለም። በግድ ደግሞ ግጭት አልተፈጠረምና ፌዴራሊዝሙ ትክክል አይደለም የሚልም ህግ የለም። ከህግ ከመውጣቱ በፊት በቂ የሆነ ከያንዳንዱ ብሔረሰብ ተወካዮች ባሉበት ውይይት ስለሚደረግ የክልል አመራሮች ከዛ ውጭ ደግሞ ያው ለማንን ግልጽ እንደሆነ በኢህአዴግ አለ ያሉት እያንዳንዱ አባል ድርጅቶች የኢህአዴግ የልማታዊ መንግስት አስተሳሰብ ያላቸውና የፖለቲካ ልዩነት ስለሌላቸው እያንዳንዱ የሚወጡት ህጎች መጀመሪያ በፓርቲ ውይይት ተደርጎበት በፌዴሬሽን ምክር ቤትም በተወካዮች ምክር ቤቱ የሚወጣ ስለሆነ ያን ያክል እንደ ሌሎች ሀገሮች ግጭት አይኖርም። እሺ፣ አመሰግናለሁ አቶ ኤልያስ። ዶክተር ጸጋዬ አራርሳ አቶ ይላል ቁልፍ ቁልፍ የሆኑ ነገሮችን የነኩ ይመስለኛል፣ በመልሳቸው ፌዴራሊዝሙ በትክክል እየሰራ ነው ለሚለው ጥያቄ የሚያስነሳ ይመስለኛል። የእርስዎ አስተያየት ምንድን ነው? መልካም። ፌዴራሊዝም በህገ መንግስት ተጽፎ አለ በኢትዮጵያ። በዚህ ህገ መንግስት መሰረት የክልሎች ስልጣን ተለይቶ የፌዴራል ክል የፌዴራል መንግስቱ ስልጣን ተለይቶ የፌዴራል መንግስቱ የስልጣን አካላት ደግሞ የሚሰሩት ተግባር እንደዚሁ ተዘርዝሮ፣ የክልሉም የመንግስት የስልጣን አካላት የሚሰሩት በዝርዝር ተቀምጦ አለ። ከዛ ባሻገር በእነሱ መካከል ግጭት ሲኖር ወይም ደግሞ የስልጣን መጋጨት ሲኖር እንዴት ይፈታል የሚለውንም በተወሰነ ደረጃ የሚያመላክት ነገር አለ። መሰረታዊ ችግር ግን ምንድን ነው ቢባል ፌዴራሊዝሙ የሚጎድለው ነገር ዲሞክራሲ ነው። ዲሞክራሲው ባለ ብዙ የፖለቲካ ስርዓት ሊፈጥር አልቻለም እስካሁን ድረስ ያለው በአብዛኛው አንድ ፓርቲ እና የዛ ፓርቲ አፊሊየትስ በእንግሊዝኛ ይሉታል፣ አጋር ድርጅቶች ኢህአዴግ ነው የሚያስተዳድረው። ደኢህዴን፣ ኦህዴድ፣ ብአዴን፣ ህወሓት ናቸው የሚያስተዳድሩት። በዚህ ምክንያት በአገሩ እና ህገ መንግስቱ ፌዴራል ስርዓት ያዋቅራል ፓርቲው ደግሞ በአሰራርም በአደረጃጀትም በዲስፕሊንም በጣም የአሀዳዊ እና በጣም የተማከለ ስርዓት ስላለው በህገ መንግስቱ የተሰጠውን በፓርቲው በኩል በፓርቲው እጅ ይሰበስባሉ። አንድ ምሁር በአንድ ወቅት ሲጥፉ በቀኝ እጅ የተሰጠውን በግራ የሚሰበስብ የፌዴራል ስርዓት ነው የሚል አለ። ከዚህ ባሻገር ኢህአዴግ ማስተዳደሩ ብቻ ሳይሆን ኢህአዴግ ደግሞ ክልሎቹ ስልጣን እንዳይኖራቸው እያመናመነ ብዙ ጊዜ እንዲሁም መጀመሪያ ከነበረው ዲሴንትራሊዜሽን ወደ ሪሴንትራሊዜሽን የተከሄደበት፣ ለምሳሌ የክልሎቹን ስልጣን የሚያመናምነው አንዱ የፌዴራል ጉዳዮች ሚኒስቴር ያቋቋመው አዋጅ ነው በሁለት ሺህ አንድ ለፌዴራል ጉዳዮች ብዙ ስልጣንን በመስጠት ክልሎቹን ኦልሞስት ፖሊስ እንዲያደርግ እንዲቆጣጠር፣ እና ክልሎቹን ከእኔ እንደምለው ከሜክሲኮ በሞባይል ቴሌፎን እንዲያስተዳድር ሜክሲኮ አደባባይ ስለነበረ ስትሄዳቸው ማለት ነው አድርጓል። የብሔር ብሔረሰቦች ምክር ቤት ነው ተብሎ የሚታሰበውን የሀውስ ኦፍ ፌዴሬሽንንም ስልጣን ያ ያ መስሪያ ቤት የኤግዚኪቲቭ መስሪያ ቤት ነው ያ መስሪያ ቤት ወስዷል። ከዛ ባሻገር በተለያየ ደረጃ የህገ መንግስቱ ውስጥ የተቀመጡ የክልሎችና የብሔር ብሔረሰቦች መብቶችን በተለያዩ አዋጆች ሸርሽረው አመንምነው አኩድኩደዋቸው አሁን ምንም ብዙ ወጥ የሆነ ስልጣን አላቸው ሊባል የሚችል ደረጃ ላይ አይደለም ያሉ። በክልል በመንግስታት መካከል ማለት በፌዴራል መንግስቱና በክልሎች መካከል የስልጣን መቀማማት ወይም የስልጣን ግጭት ባለ ጊዜ ደግሞ ይህንን በገለልተኝነት የሚዳኝ የኢንተር ገቨርንመንታል ሪሌሽንስ ኮሚሽን አለመኖሩ ወይም ደግሞ ጠቅላይ ፍርድ ቤት ወጥ የሆነ ህገ መንግስታዊ ስራ የሚሰራ ከፖለቲካ ፍጥጫ ራቅ ያለ ገለልተኛ ተቋም አለመኖሩ፣ የሀውስ ኦፍ ፌዴሬሽን የትርጉም ስራ አንደኛ አለመቻሉ የፖለቲከኛ የፖለቲካ ተቋም ስለሆነ፣ ሁለተኛ መወገኑ ከኢህአዴግ ጋር እሱም ቢሆን ተመርጠው የሚመጡት አባላት ከኢህአዴግ የመጡ ከመሆናቸው የተነሳ ለኢህአዴግ ከመወገኑ የተነሳ አሁን የክልሎች ስልጣን ተብሎ ያለው ነገር ምንም የለም። ዲሞክራሲ ቢኖር ኖሮ የተለያዩ የፖለቲካ ፓርቲዎች በተለያዩ አካባቢዎች ስልጣን ይዘው ቢታይ ኖሮ ያኔ እነሱ ስልጣናቸውን ህገ መንግስታዊ ስልጣናቸውን ለመጠቀም ሲሉ ከፌዴራል መንግስቱ ማለትም በኢህአዴግ ከሚተዳደረው የፌዴራል መንግስት ጋር በማይስማሙ ጊዜ እንዴት አድርገው የራሳቸውን ፖሊሲ እንደሚያወጡ ያሳዩ ነበር። ለዚያውም እኮ የኢትዮጵያ ፌዴራሊዝም ለክልሎች የሚሰጠው ስልጣን በጣም ትንሽ ነው። ግን እሷንም ደግሞ ያለችውን ስልጣን ብዙውን ሲምቦሊክ የሆነውንም ስልጣን በተለያዩ አዋጆች ህገ መንግስታዊ ባልሆኑ አዋጆች፣ አሁን አንድ ምሳሌ ልስጥ። አዲስ አበባ የተሻሻለው ቻርተር የአዲስ አበባ ከተማን ግዛት ወሰን ለማስፋት ይላል። ለማስፋት የሚቻልባቸው ሶስት መንገዶች አሉ። አንደኛ በፌዴራል መንግስቱና በኦሮሚያ መካከል ስምምነት ሲኖር፣ ሁለተኛ አዲስ አበባ ከተማና በኦሮሚያ መንግስት መካከል መስማማት ሲኖር፣ ሶስተኛ ያለ ማናቸውም ፈቃድ የፌዴራል መንግስቱ በፈለገ ጊዜ ሊያሰፋ ይችላል ይላል። አሁን የክልሎች ድንበር የሚዋቀርበት መንገድ በፌዴራል ሕገ መንግስት በአንቀጽ አርባ ስድስት ንዑስ ቁጥር ሁለት የተዘረዘረ አለ። ማንነት፣ የአሰፋፈር ሁኔታ እና የቋንቋ የህዝቦች ፈቃድ ይላል። በሬፈረንደም መንገድ ነው ማለት ነው የሚቀየረው ነገር ግን በአዋጁ የአዲስ አበባ ከተማን ቻርተር የሚያዋቅረው አዋጅ እንዴት ተደርጎ የክልል ግዛት እንደሚሻሻል በግልጽ ያስቀምጣል። በተለያዩ እንደዚህ ህገ መንግስቱን በሚጥሱ ህገ መንግስታዊነት በሌላቸው አዋጆች ብዙዎቹ የክልል ስልጣናት የተወሰዱ ስለሆነ ዲሞክራሲ በሌለበት ፌዴራሊዝም ማሰብም ስለማይቻል ጭምር አሁን ፌዴራሊዝሙ እየሰራ ነው ማለት ያስቸግራል። ይልቁኑ ደግሞ በጣም በጣም መስራቱን ያቆመው አሁን ሰሞኑን ነው። ምክንያቱም ቢያንስ ቢያንስ የፌዴራል ስርዓት ቢሆን ኖሮ ያለ ፌዴራል ጣልቃ ገብነት ደንብ ይሄም አዋጅ አለው አንዱ ክልሎቹን የሚያመነምነው እንዲሁም አዋጅ እሱ ነው። ይሄም አዋጅ አለው አዋጅ ቁጥር ሶስት አምሳ ዘጠኝ ሁለት ሺ ሶስት ይባላል። በዚህ አዋጅ መሰረት የፌዴራል ጣልቃ ገብነት ትዕዛዝ ተሀውሶ ፌዴሬሽን ወጥቶ የፌዴራል ጣልቃ የፌዴራል የስራ አስፈጻሚ አካላት በክልሎች ውስጥ ገብተው ከክልሉ አቅም በላይ የሆነ ህገ መንግስታዊ ቀውስ፣ ከክልሎቹ አቅም በላይ የሆነ የሰብአዊ መብት ጥሰት፣ ከክልሎቹ አቅም በላይ የሆነ ሰላምና መረጋጋት መጥፋት ሲኖር ክልሎቹ በሚያቀርቡት ጥያቄ መሰረት የፌዴራል መንግስቱ ጣልቃ ይገባል ይላል። ይሄን ማድረግ ሲገባቸው የክልል መንግስት እስከመኖሩ ድረስ ያስታውሱበት ሁኔታ አይደለም ያለው ሌላው ቢያንስ ቢያንስ እንደዚህ አይነት ቀውስ ሲኖር ወይ የክልሉ መንግስት ክልሉን ብቻ በተመለከተ ወይም የፌዴራል መንግስቱ ያን ክልል በተመለከተ አስቸኳይ ጊዜ አዋጅ አውጥቶ በአስቸኳይ ጊዜ አዋጅ መሰረት ያስተዳድራል። እንደዚህ ከማድረግ ይልቅ ቀላል ሆኖ ያገኙት በተለመደው ኢህአዲጋዊ አሰራር ኮማንድ ፖስት አስቀምጠው በልዩ የሽብር የጸረ ሽብር ግብረ ኃይል በኩል ጠቅላይ ሚኒስትሩ ራሱ በሚመሩት ኮማንድ ፖስት ክልሉን ማስተዳደር ነው ያዙት። ፌዴራሊዝም አለ። ምንም እስካሁን እንኳን ፌዴራሊዝም አለ ብንል እንኳን ይሄ ተግባር ራሱ ፌዴራሊዝሙን እየሰራ እንዳልሆነ ያሳየን ነው ብዬ አስባለሁ። ዶክተር ፀጋዬ በጣም አመሰግናለሁ። ችግሩ ጥልቅ ነው። ዛሬ መልሱንም ዘርዝረንም አንጨርሰውም። አናሳ የሆኑ ብሔረሰቦች መብትን የተመለከተ እስቲ ላሰማችሁ፣ የተከበራችሁ አሜሪካ ድምጽ፣ ለጥያቄው መልስ የመጀመሪያው ጥያቄ በሌሎች አናሳ በሆኑት ለምሳሌ እንደ ጋምቤላ ባለ በአኝዋቶች ላይ ለደረሰ በሌሎች እንደ ቤንሻንጉል ባሉ በአናሳዎች ላይ በሚደረገው ይሄ ለአንድ ግራቢን ግን መብታቸውን ለማስከበር ከማህበረሰቡ ቁጥር አናሳነትና ከስልጣኔያቸውን ብቃት አንጻር ማን ጠበቃ የሚቆምላቸው? ኦሮሚያ ሰፊ ህዝብ ያለው ነው። አማራ ሰፊ ህዝብ ያለው ነው። ብዙ ተንቀሳቅሶ መ ያስከብራል። ትንንሽ ለሆኑት እንዴት ይህን ችግር ይፈታል? የኦሮሞ ላይ ለምን ጎላ የጋምቤላው ላይ ለምን አነሰ የሚለውን ነው። ሁለተኛው ጥያቄ ደግሞ የኦሮሞ ጥያቄ አሁን የሰልፉ ጥያቄ የእኩልነት ጥያቄ ነው። በመሬት ላይ ያለው የመጠቀም መብት የእኩልነት ጥያቄ ነው ነው ሌላ መሬት ላይ የሚቀመጥ በአዲስ አበባ እና በኦሮሞ መካከል ያለ ይህ ፕላን የማስተር ፕላን ጥያቄ ነው። የሁለቱን ልዩነት እንዲብራራልኝ ፈልጌ ነው። አለሙ ነኝ ከአትላንታ አመሰግናለሁ። አቶ ኤልያስ ግዳይ። እሺ፣ ምንድነው ለሁላችንም ግልጽ እንዲሆን የሚፈልገው እኔ አሁን ራሱ እዚህ ክርክር ላይ የምናየው የኢህአዴግ ወይም ደግሞ የገዥ ፓርቲ የመሬት ፖሊሲ ግልጽ ነው። የመሬት ፖሊሲው መሬት አይሸጥም አይለወጥም ነው የሚለው። እያንዳንዱ መሬት ላይ ያለ ማንኛውም ማለት ነው፣ ከተማም ይሆን ገጠር ውስጥ የመጠቀም መብት ነው ያለው የመጠቀም መብት። ስለዚህ ጋምቤላም ሆነ ቤንሻንጉል ክልሉ ራሱ እውቅና በሰጠውና ያሉት ነዋሪዎች ሊጠቀሙት ከሚችሉት በላይ ያሉ መሬቶች፣ የቆላ መሬቶች ለዚህ ለሜካናይዜሽን አግሪካልቸር ነው እንዲጠቀም መደረጉ ላንድ ግራቪንግ ነው አይደለም የሚለው ላንድ ሀገር በረሀ ዝም ብሎ ቁጭ ከሚል ወቅቱን እየጠበቀ ቁጭ ከሚል መንግስት ስለዚህ ጥቅም መዋሉ እና በጊዜ ገደብ ማከራየቱ ላንድ ግራቢንግ ና ተከራካሪ እንዳጡ ተደርጎ የሚደረግ ነገር አይመስለኝም። ብሄሮች አናሳም የሚለው ራሱ አማርኛው ልክ አይደለም። ራሳቸውን የቻሉ ትልቅ ብሄሮች ናቸው። ስለዚህ እነዚህ ብሔሮች የራሳቸው ኤሊቶች የራሳቸው ልጆች የሚያስተዳድሯቸውና ለህዝቡ ይጠቅማል የሚሉት የራሳቸው የሆነ ውሳኔ የሚወስኑ ያ ውሳኔ ደግሞ አቅላሉ በሚል አዛኝ መስሎ ከሚሰጡ አስተያየቶች የእያንዳንዱ ስቴት ያለውን መብት ራሱ እንደ በመጋፋት የሚቆጠር ነው። ስለዚህ የኦሮሚያ የማስተር ፕላኑ ጉዳይ መቆሙ፣ ሌሎችም ጥያቄዎች እንደዚሁ ከዚህ ከመሬት ፖሊሲ አንጻር የሚታይ ነገር ነው። በተለይ ደግሞ የመሬት ፖሊሲ ወይም ደግሞ ኢህአዴግ ደግሞ ትልቁ ፒላሩ ህዝብን አሳምኖ ማሰረት ያለ ህዝብ የሚሰራ ነገር የለም የሚል ከድሮ ከትግል ጀምሮ የነበረ መሰረታዊ እምነት ስለሆነ ያን እምነት ተግባራዊ ያደርጋል። የህዝብ ጥያቄ እንደተመለሰ አይተናል። ስለዚህ የላንድ ግራቢንግ የሚለው ጠያቂ የማጣት ጉዳይ ሳይሆን ካለው ማለት ነው የቆላ ከመሆን አንጻር የተሻለ አማራጭ ተደርጎ የተወሰደ ነው የሚመስለን። እሺ፣ የዶክተር ጸጋይን አስተያየት ባጭሩ ልጠይቅ። ስለ ጋምቤላና በንሻንጉል የመሳሰሉት በእርግጥ የእነዚህ አካባቢ ህዝቦችም ተቃውሞ ሲያሰሙ ነበረ። ግን ከሰሞኑ ሁኔታ ጋራ በማነጻጸር ነው ጠያቂውን ያቀረቡትና ጠያቂው ሀሳባቸውን ያቀረቡት ልክ ነው። በጋምቤላ በቤንሻንጉል በተለይ ይሄ ላንድ ግራቪንግ በስፋት የተካሄደባቸው ቦታዎች ናቸው እና ተቃውሞ ተነስቷል። ለነገሩ ይሄ የመንግስት በጋምቤላ እና በቤንሻንጉል ኮሚዩን ቢልዲንግ በሶማሌ እና በአፋር ሴደንትራይዜሽን በሚል ህዝቦችን የማስፈር ወይ ማሰባሰብ እና የማስፈር ምክንያቱም በአፋር ሶማሌ ክልል አርብቶ አደሮች ስለሆኑ እንደው ረግተው በአንድ ቦታ ረግተው እንዲኖሩ እና በዛ መሰረት የአርብቶ አደር የላይፍ ስታይል የሚይዛቸውን ሰፊ መሬቶች ከነሱ እጅ ነፃ አውጥቶ ለልማት ማዋል የሚል ፕሮጀክት ቀርጾ እኔ ዩኤንዲፒ በምሰራ ጊዜ ይሄንን ለማስፈጸም ሲከታተሉ እንደነበረ አስፈጻሚውም ደግሞ የፌዴራል ጉዳዮች ሚኒስቴር እንደነበረ አስታውሳለሁ። ከዚህ ጋር ተያይዞ ለምንድን ነበረ በወቅቱ ይህንን ኮሚዩን ቢልዲንግ እና ሴደንተራይዜሽን የሚያደርጉት ሲባል መሬቶቹን ከህዝቦቹ በማጽዳት እነዚህ ለኢንቨስተሮች ለማከራየት በሊዝ ለመስጠት ነበረ። እንደዛም አድርገዋል። ኢንፋክት ይሄኛው ፕላን አሁን የምለው ፕሮጀክት ከመተግበሩ በፊት ጀምሮ ቀደም ብሎም ራሱ በጣም ተፋፊ ሄክታር መሬቶች በጣም በርካሽ ዋጋ ኦልሞስት በአንድ ዶላር እንደዚህ ለነጋዴዎች ለውጭ ሀገር ኢንቨስተሮች ሲሰጡ ነበረ። ተቃውሞ በጣም ቢተር በጣም መራራ በሆነ ሁኔታ ነበረ የተካሄደው። ችግሩ ምንድን ነው? ተቃውሞ ሲኖር ህጋዊ ስልጣንን ተጠቅሞ ይሄ ነገር አግባብ አይደለም፣ ህግን ይጥሳል፣ የክልሎችን ስልጣን ይጥሳል፣ የአካባቢ ነዋሪዎችን ገበሬዎችና አርብቶ አደሮችን መብት ይጥሳል፣ ህገ መንግስታዊ መብት ይጥሳል፣ ይሄ ይቁምልን ብለው ተከራክረው የሚያስቆሙበት የህግ ስርዓት አልነበረም። ስለዚህ ያለው ተቃውሞ ምንድን ነው? የጉልበት ማለት ነው። መንግስት ይገላል፣ እነሱ ወጥተው ይቃወማሉ። በዚህ መንገድ ትንሽ በመሆኑ አካባቢው ያለው ህዝብ በቁጥር ማለት ነው። እናም ደግሞ በኢትዮጵያ ፔሪፌሪ በፖለቲካዊ ምናባችን ማርጅን የሚኖሩ ከመሆናቸው አንጻር ሩቅ ስለሆኑ ጭምር ማንም ስለነሱ የኢትዮጵያ ፐብሊክ ኦፒኒየንም ብዙ አትኩሮት ስለሌለው ጭምር ሚዲያዎቻችንም የእነሱን ጉዳይ በደንብ ገብተው ባለመውጣታቸው መንግስትም ደግሞ በሁለት መቶ ሺህና በአንድ መቶ ሺህ መካከል የሚገመት ህዝብ ነው የሁለቱ ክልል ህዝቦች ያላቸው በጠቅላላ ከነሱ የሚያገኘው የምርጫ ድምጽም ብዙ አይደለም። በፌደራል ደረጃ የሚመጣም በክልል ደረጃ እና በዛ ላይ ደግሞ እዛ አካባቢ ያለው ፓርቲም ኢህአዴግ አይደለም ለመሰ በመሰረቱ የሚያስተዳድረው አጋር ድርጅት ተብሎ እንጂ እና እንዲህም ስለሆኑ ጭምር ፖለቲካሊ ኤክስፒዲየንት ሆነ የነሱን ድምፅ አፍኖ የምንፈልገውን የላንድ ግራብ ለማስፈጸም። በመሰረቱ አቶ ኤልያስ ቅድም ሲናገሩ ጥሩ ነገር አንስተዋል። መሬት የመሬት ፖሊሲው መሬት የህዝብና የብሔር ብሔረሰቦችና ህዝቦች የኢትዮጵያ እና የመንግስት ነው ይላል። ነገር ግን መሬትን በሚመለከት ህግና ፖሊሲ የማውጣት ስልጣን ለፌዴራል መንግስቱ ተሰጥቶ መሬትን በማስተዳደር ረገድ ግን ለክልሎቹ የተሰጠ ስልጣን ነው። ለምሳሌ ኪራይ እንደዚህ በጣም ሎካል የሆነ ለአንድ ባለሀብት ኪራይ ማከራየት ሊዝ መስጠት ማስተዳደርን የሚመለከት ጉዳይ ስለሆነ የማልማት ጉዳይ ለክልሎቹ ሊሰጥ ይገባ ነበር። ለትሙኮ ክልሎቹ የሊዝና የኢንቨስትመንት ቢሮ አላቸው። ግን እነሱ ፌደራሉ ከፈቀደ በቃ ይታዘዛሉ እንጂ ያስፈጽሙላቸዋል። ማህተም ይመታሉ እንጂ የሚያደርጉት ነገር የለም። እናም በዚህ ምክንያት ነው መብታቸው ምንም ሳይሰማ የክልሎቹ ስልጣን ሳይታይ የሕዝቦቹ የአርብቶ አደሮቹ ወይም ደግሞ በአጋምቤላ የኑዌሮች አርብቶ አደር ስለሆኑ በአብዛኛው በአኝዋኮቹ አርሶ አደር ስለሆኑ እነዚህ ከምንም ጥያቄያቸው ከጥያቄ ሳይገባ ከጥሰው የታለፉት። እናም በኦሮሚያ ሲመጣ ግን አንደኛው የኦሮሚያ ክልል ለማዕከሉ ለአእምሯችንም ለምናባችንም አሁን አሁን በተለይ ቅርብ በመሆኑ ለፐብሊክ ኦፒኒየኑ ቅርብ ቅርብ በመሆኑ፣ ሁለተኛ የከተማውን መሰረተ ፕላንም ክሪፕል ሊያደርግ የሚችል ክልል እንደሆነም አሁን እያሳየ ስለሆነ፣ ሶስተኛ ትልቁ የሰው የሀገሪቱ ግዛት ነው። ትልቁ የገቢ ምንጭ ማግኛ አገር ነው እና ምንም እንኳን አንድ ቦታ ቢያዳፍኑት ሌላ ቦታ ስለሚመጣ እንደዚህ ጎልቶ ነው እንጂ ቢቻልማ ይሄንንም ለማዳፈን እኮ ተሞክሮ ነበረ ግን እንዲህ አልነበረም። ሶልቭ መደረግ ያለበት ተቃውሞም ሲነሳ ህጋዊ የሆነ ተቃውሞ ስለሆነ ጥቅ ተቃውሟቸው በህግ ተቋም፣ በፖለቲካዊ አሰራር በኩል በኖርማል ፖለቲካል አሰራር ሊፈጸም ይገባ ነበር። ይሄ ስላልተቻለ በአመፅ በኩል መተመጣ ማለት ነው። በአመፅ እንግዲህ ትልቅ ህዝብ ያለው ብዙ ህዝብ ያለው የበለጠ ተሰሚነት ይኖረዋልና ለዚህ ነው የኦሮሚያው እንትን ያለው እንጂ በመሰረቱ በኢትዮጵያ ህገ መንግስት መሰረት በህግ ከተነጋገርን ማንኛውም ብሄር ብሄረሰብና ህዝብ ትንሽ ቁጥር ያለው እንደነ ሙርሲ፣ ቦዲ፣ መሌ አይነት አንስቶ ትልቅ ቁጥር ያለው እንደ ኦሮሞ ወደ አርባ ሚሊዮን ይጠጋል ይባላል እንደ አማራ ያለው በሙሉ እኩል የሉዓላዊነት ስልጣን አላቸው። እኩል የባለቤትነት ስልጣን አላቸው። እኩል የራስን እድል በራሴ መወሰን መብት አላቸው። ስለዚህ ትንሽ ናቸው ተብሎ የሚከለከሉት መብት የሚነሰዱት ስልጣን የለም። ዶክተር ጸጋይ፣ በህግ የሚተዳደር ሀገር ስለ አይደለ ነው ይሄ ሁሉ የሆነው። ዶክተር ጸጋይ በጣም አመሰግናለሁ። እንዲሁም አቶ ኤልያስ ግደይ ወደ እርሶ ነው የምመለሰው። አቶ ኤልያስ ግደይ፣ ቀደም ብሎ ዶክተር ጸጋይ አራርሳ ስለ ታሰሩ ሰዎች አንስተዋል። ስለተገደሉም ብዙ ጥያቄዎች ጥያቄ ልከውልናል። ለምሳሌ አብዲ የተባሉ ከድሬዳዋ ነው የላኩልን። የብዙ ሰዎች ህይወትና ንብረት ያወደመ ነው የሰሞኑ ተቃውሞ፣ ተጠያቂው ማን ነው ይላሉ። አብዛኛው ሰው የሞተው በጥይት ነው፣ ገሚሱ በድብደባ ነው። ብዙዎች ደግሞ ተሰውረዋል። ብዙዎች የአካል ጉዳተኞች ሆነዋል። ይህንን ደግሞ ሲፈጽሙ የነበሩት የአጋዚ ታጣቂዎች ናቸው። እነኛ አካላት ህዝብ ላይ ቀጥታ ሲተኩሱና የህዝብን ህይወት ሲያጠፉ ተጠያቂ መኖር አለበት ነው የሚሉት። ሌላ እንዲሁ አቶ ሂሩይ ነኝ ያሉ ከዋሽንግተን ዲሲ ለሞቱት ሰዎች ተጠያቂ ማን ነው? ኦህዴድስ በዚህ ጉዳይ ላይ የወሰነው ምንድን ነው የሚል ጥያቄ ጠይቀዋል። እንደሚታወቀው ሂዩማን ራይትስ ዋች በትንሹ ባለፈው ሳምንት ነው ይሄንን ይሄን አሁን ያለንበትን ሳምንት የሞቱትን ሳይሆን በትንሹ አንድ መቶ አርባ ሰዎች እንደሞቱ ተማሪዎች ጭምር እናት ሁለት ልጆቿን ስትከላከል በርህራሄ ይተርፉልኛል ብላ እጇን ወደ ላይ አርጋ በጥይት እንደ ተገደለች ነው። ይሄ ደግሞ የመጀመሪያ ጊዜ አይደለም። አቶ ኤልያስ በሁለት ሺህ አምስት እንደ አውሮፓ አቆጣጠር በነበረው ምርጫ በፊትም በነበሩ የተለያዩ ተቃውሞዎች የኢትዮጵያ መንግስት ኃይሎች ይወጡና ሰዎችን በጥይት ግንባር ግንባሩን ብለው ጉዳዩን የሚያስቆሙ ይመስላቸዋል። በዚህ በኦሮሚያ ጉዳይ ራሱ በማስተር ፕላኑ ሁለት ሺህ አስራ ሁለት አካባቢ እንደዚሁ በርካታ ተማሪዎች ሞተዋል። ተጠያቂው ማን ነው? የሰው ህይወት ክቡር ነው ከሚለው አንጻር ብዙ ጠያቂዎችም ጥያቄ ልከውልናል። የእኔም ጥያቄ ነው በእውነቱ እንደ ግል እምነቴ ማንኛውም የህዝብ ጥያቄዎች በሚቀርቡበት ጊዜ የአንድ ሰው ህይወትም መጥፋት የለበትም። በአሁኑም በኦሮሚያ የነበረው የማስተር ፕላን ጥያቄ አንደኛ የህዝብን ጥያቄ ከመሆኑ አንጻር ማንኛውም ሰው መሞት እንደሌለበት ሙሉ በሙሉ አምናለሁ። የሞቱት ሰዎች ወንድሞቻችን ናቸው። በማንኛውም መንገድ የእነዚህን መስተዋት እንዲህ ነው እንዲህ ነው የሚል ሰው አይኖርም ግን አሁን ከሰማሁት የሂውማን ራይትስ ዎች የሚሆን ከኢትዮጵያን ፖለቲካ አንጻር እያንዳንዱ የፖለቲካ ድርጅት ከራሱ ፐርስፔክቲቭ ስለሚናገር እንደዚህ አይነት ነገሮች ብዙ ጊዜ ኒውትራል ቦዲ ተቋቁመው የሚያወጣው ሪፖርት ከሰማም በኋላ እያንዳንዱ ድርሻ ድርሻውን የሚወስድ ማለት ነው። መንግስትም ተቃዋሚ ድርጅቶች ምክንያቱም በማንኛውም በኢትዮጵያ ታሪክ በምናውቀው የዚህ የመጠላለፍ ፖለቲካ እንዲህ አይነት አንተ አንተ ኦፖርቹኒቲ ሲገኝ በዛ አክቲቭ ስለሚሆን ማለት ነው ማንኛውም በተለያዩ ሶሻል ሚዲያም ላይ ይሁን በተለያዩ ሚዲያ የሚወጡ ነገሮች ደግሞ ተረጋግጠው ከመጡ በኋላ ማን ነው ተጠያቂ የሚለው ያኔ ይታወቃል። ከዛ ውጭ ግን ያው የኢትዮጵያ ፖለቲካ ሁሉም ኢንተረስት ስላለው የራሱ ተጠያቂ እጁን የሚቀስረው ወደ ተለያየ አቅጣጫ ነው። ስለዚህ በአሁኑ ሰዓት ባለኝ መረጃ እኔ እንትና ነው እንትና ነው ለማለት ለጊዜ ከብዶኛል። አመሰግናለሁ እንደው ስለ ትብብሮ ስለሚያደርጉት ተሳትፎ በፕሮግራማችን አንዳንድ አድማጮች እንግዲህ ለምሳሌ ቀደም ብዬ ስማቸውን የጠቀስኩት አቶ ሂሩይ ምን ይደረግ በሚለው ላይ መንግስት በይፋ ህዝቡን ይቅርታ መጠየቅ እንዳለበት፣ ገዳዮችና ደብዳቤዎች በአስቸኳይ ለፍርድ መቅረብ አለባቸው፣ ጉዳዩም በገለልተኛ ወገን መጣራት አለበት የሚል የመፍትሄ ሀሳብ አቅርበዋል። በሌላ በኩል ደግሞ ዘውዴ ጀገሬ የተባሉ ራሱ በተማሪዎች መካከል ግጭት እንደነበርና በመደወላቡ ዩኒቨርሲቲ አንድ ተማሪ በሌሎች ተማሪዎች ለምን አትደግፉንም ብለው በእሳቸው አገላለጽ ነው። ይሄንን እኛ ነጻ ከሆነ ወገን ማጣራት አልቻልንም። እንደተገደለ ይሄ እንግዲህ ወደ ለየለት ግጭት እንዳይወስድ መንግስት እስካሁን ለተፈጸሙ በደሎች ተማሪዎቹን በየቦታው ስናነጋግር ነበረ። የፌዴራል ኃይሎች የአጋዚ ኃይሎች፣ እንዲሁም የኦሮሚያ አድማ በታኝ ኃይሎች ናቸው የሚተኩሱብን ነው የሚሉት። ቀደም ብዬ እንደገለጽኩት ሂዩማን ራይትስ ዋች ካለፈው ሳምንት በፊት መቶ አርባ እንደደረሰ የተገደለው ሰው ቁጥር፣ በዛ ላይ የወደመ ንብረት አለ። በዚህ ላይ አጠር ያለ ሀሳብ ይስጡኝ። ወደ ማጠቃለያ እንሄዳለን። ትልቁ ነገር ምንድን ነው? የኦሮሞ ሕዝብ በባህሉም አንደኛ በጋዳ ሲስተም ዲሞክራት የበለጸገ ዲሞክራሲ ያለው ኢትዮጵያ ውስጥ ብሔር ኦሮሞ ነው። ከዛ ውጭ ደግሞ እኛም ዘራችን ትንሽ ቢቆጠር የኢትዮጵያ ሕዝብ ማንኛውም የኦሮሞ ዘር ይኖረዋል። ከዛ ውጭ ደግሞ የኦሮሞ ብሔር ትልቅ ሕዝብ ነው። ቅድም ወንድሜ ጸጋይ እንዳለው ወደ አርባ ሚሊዮን ነው። ስለዚህ ኢትዮጵያም የተመሰረተችው በዚህ በትልቁ ግንድ በኦሮሞ ብሔር ነው እያም ያለው። ከዛ ውጭ አያቶቻቸው በሞጋሳና በጉድፈቻ ብዙ ወንድሞቻችን እህቶቻችን በኦሮሚያ ውስጥ ሀብት እንዲያፈሩ አድርገዋል። የተሻለ ቤተሰብ ሆነው እንደ ወንድም እንደ ልጅ ሆነው እየወረሱ እንዲኖሩ አድርገዋል። ስለዚህ ያ ባህል ሊቀጥል ይገባል። በተለይ ደግሞ በዚህ በኤሊቱ ላይ የምናየው ስም ጠርቶ እዚህ እዚህ የሚለው የኦሮሞ ሕዝብ ካለው ሆደ ሰፊነት አንጻር የሚሰማቸው ሰው ባይኖርም እነሱም ቆም ብለው ባህላችን ምን ነበረ፣ ሁለተኛ ደግሞ ከትልቅ ብሄር ደግሞ የሚጠበቀው ደግሞ እንደዚሁ ሆደ ሰፊ ሆኖ ሌሎቹን ሰዎች ስፔስ ሰጥቶ ያሉትን ችግሮች እየፈቱ መሄድ ነው እንጂ አሁን ቅድም እንዳልሽው በዩኒቨርሲቲ አንድ ብሄር ከዚህ ከዚህ ጋር አልደገፍከንም ደገፍከን ተብሎ እዛ ድረስ ወርዶ የኤሊቱ ውጤት ነው። ያኛው ያ ኮዜን ፌክቶ ነው፣ ኢፌክቱ ነው። ግን ሁላችንም ቆም ብለን ማሰብና በተለይ የኦሮሞ ዘር ያለን ማንኛውም የአያቶቻችንን ባህል የአያቶቻችን ሰፊ ባህል እውቀት ያው ኢንተርናላይዝ አድርገን በልጆቻቸውም ያ መንፈስ እንዲቀጥል ይህን እንደ መፍትሔ ነው የማደርገው እና ያው አጋጣሚ ተጠቅሜ ለማንኛውም የኦሮሞ ምሁራን ይህን ጥያቄ ማቅረብ ፈልጋለሁ። እንዳንድ ዜጋና ሀገሬ ታድጋለች ያው የልማታዊ መንግስት አስተሳሰብ ልማትን ቅድሚያ የሰጠ መንግስት ማድረግ ነው። ሀገሪቷ የተሻለች እንድትሆን ከድህነት የአቶ መለስ ንግግር ቢሆንም ከድህነት ናባ ማምለጥ ያለብን ስለሆነ እንደዚህ የተጓተትን ሳይሆን ከድህነት ብንወጣ ለማንኛውም ያለው ቦታ ያለው ሁሉ ነገር የሚበቃል ና የተሻለ አያቶቻችን የተሻለ ሀገር ፈትበት። ስለዚህ ያንን ወንድሜ ጸጋዬውን ያው ጓደኞቹ የኛውን ጽንፍ ቀዝቀዝ አድርገው። የተሻለች ኢትዮጵያ የምንመሰርትበት ያስ በእኛ ትውልድ እንዳይሄድና ሌሎች ነገሮች የሚቆሙበትን አማራጭ እንዲመርጡ ይህን አጋጣሚ ተጠቅሜ ለመናገር ነው። አመሰግናለሁ። በጣም አመሰግናለሁ። አቶ ኤልያስ ግደይ ዶክተር ፀጋዬ ሰውነት አበበ በኢሜይል እባካችሁ፣ ችግሩን በደንብ ተረድተናል። ይልቅስ መፍትሄው ላይ ብታተኩሩ ተመራጭ ነው። በመሀል የተጎዱት ተማሪዎች የድሀ ልጆች ናቸው ነው የምትለው። ሀሳቦን ሀሳቡን ይስጡኝና እናጠቃልላለን። እሺ፣ ልክ ነው። እኔ ባለኝ መረጃ እስካሁን ድረስ ወደ መቶ አምሳ ሰው ተጎድቷል። በህይወት ህይወቱ አልፏል። የኢትዮጵያ ሕገ መንግስት ማንኛውም ሰው በህይወት የመኖር መብት አለው ይላል። ይሄ አሳዛኝ ነው የታመነው የተጣራው ራሱ ሞት ሊከሰት አይገባውም አንድም ቢሆን ብያምናለው እና ለዚህ ተጠያቂው ማን ነው ለሚለው የተለያየ አይነት የተጠያቂነት ደረጃ አለ መጀመሪያ በማንኛውም ሀገር ጥፋት ሲደርስ ለደረሰ ሞት ለጠፋ ንብረት ለደረሰ የአካል ጉዳት መጀመሪያ ለደረሰ ማንኛውም ችግር የፖለቲካ ተጠያቂነት ይቀድማል እና መንግስት በእኔ ሰዓት በእኔ ጊዜ በእኔ የአስተዳደር ዘመን የተፈጸመ ስለሆነ እንደዚህ ያለ ችግር በመድረሱ አዝናለው ብሎ አዘኔታውን መግለጽ ይገባዋል። እስካሁን ድረስ ከፌዴራል መንግስቱ ከአዲስ አበባ መንግ መስተዳደር ምንም አይነት የሐዘን ሁኔታ ከፌዴራል ከኦሮሚያ ክልል ባለስልጣናት እንደ ባለስልጣን በቀጥታ ምንም አይነት እናዝናለን ይህ አሳዛኝ ሁኔታ ነው። የሰው ህይወት መጥፋቱ አሳዝኖናል እንኳን አላሉም። ደርሰው የሚከራከሩት ይሄን ያህል ቁጥር ነው፣ ሀያ አምስት ነበረ አሉ። አሁን ወደ ሀያ ሁለት ድረስ አምነዋል መሰለኝ። ይችን ያህል ቁጥር ነው የሞተው እንዲሁም የእኛ ሰራዊት ሞቶብናል ደርሶ ከተበዳዩ ህዝብ ጋር እኛም ጉዳት ደርሶብናል ይላሉ። ይሁን የአመድ ጉዳት መታለፍ የለበትም ፣ ለሁሉም ጉዳት እናዝናለን ማለት ይገባቸው ነበር። እስካሁን ድረስ ለመጀመሪያ ጊዜ እናዝናለን፣ ይቅርታም እንጠይቃለን፣ ህዝብን እናከብራለን የሚል ተለማማጭ የሚመስል ድምጽ የሰማነው ከሁዴድ መግለጫ ነው። እንደ ሁዴድ ደግሞ ፓርቲ ነው። እንደ ፓርቲ የማዕከላዊ ኮሚቴው የሰጠው መግለጫ ነው። እንደ መንግስት ግን የኦሮሚያ መንግስት ለደረሰው ጉዳት እናዝናለን አላ ይልቅ እንደውም ገዳዮቹን ሲያመሰግን ነበር የክልሉ ፕሬዝደንት እና ይሄ ያሳዝናል። የመጀመሪያ መደረግ ያለበት ነገር ፖለቲካዊ ኃላፊነት ከመውሰድም አንጻር ለጀስቸሩም ሲባል እናዝናለን፣ ለሕዝቡም ለተጎዱት ሰዎች ቤተሰብም፣ ለተፈናቀሉት ሰዎችም፣ ለተበተኑት ተማሪዎች ቤተሰቦች በየትምህርት ቤቱም ለደረሱት ጉዳቶች በየትኛውም ወገን ለደረሱት ጉዳቶች እናዝናለን። ይሄ መሆን የለበትም። እንደ መንግስት፣ ከዚህ አይነት ጥፋት ራሳችንን እናርቃለን፣ ጥፋቱን እናወግዛለን ማለት ነበረባቸው። ከዛ በመቀጠል መጽናናትን ከመመኘት እና ህዝቡን ይቅርታ ከመጠየቅ ባሻገር ይሄ ፖሊሲ የሚጠቅም መስሎን ነበረ፣ አይጠቅመንም ብላችኋል፣ መልካም፣ በዲሞክራሲ መቼስ ህዝብን እንሰማለን እንጂ ህዝብ ላይ አንጭንም በማለት ይቅርታ ይሄን ፖሊሲ አቁመናል፣ አንተገብርም ማለት ይገባቸዋል። የኢትዮጵያ ጠቅላይ ሚኒስትር ይሄን አላሉም። እስካሁን ድረስ መጀመሪያ ሲሉ የነበሩት አልተተገበረም ነው፣ እንዲሁም ገና ከቤቱም ተዘግቷል ነው የሚሉት። የተንካካ ሜሴጂንግ ነው ያለው ከአዲስ አበባ መስተዳደር ከጠቅላይ ሚኒስትሩ ከኦሮሚያ ክልል ባለስልጣናት እና እንደዚህ ሳይሆን በወጥነት የኦሮሚያ ምክር ቤት ለምሳሌ በህግ ነው ያንን ህግ ያጸደቀው ያንን ህግ በአግባብ ባለው አስቸኳይ ጊዜ ስብሰባ ጠርቶ ያንን አዋጅ መሻር አለበት። እንትን የማስተር ፕላኑን ማገድ አለበት። አጣሪ ኮሚሽን አዋቅረው በፍጥነት ነገሩ እንዲጣራ በገለልተኛ ቡድን እንዲጣራ ከዛ በመቀጠል ህጋዊ ተጠያቂነት እንዲፈጸም የተገደሉት ሰዎች ያወደሙት አካል ያጎደሉት ሰዎች በሙሉ በፍርድ ፊት እንዲቀርቡ የተበደሉ ሰዎች እንዲካሱ ከማስተር ፕላኑ ጋር ተያይዞ የታሰሩ በሺዎች የሚቆጠሩ ሰዎች አሉ። እነዚህ ሰዎች እንዲለቀቁ የፌዴራል ሰራዊቱ ፖሊሶች ልዩ ኃይል አጋዚ የሚባለው እነዚህ በሙሉ ከኦሮሚያ ክልል እንዲወጡ ኦህዴድ እንደ ፓርቲ ክልሉን የማስተዳደር ስነ ምግባራዊ ብቃትም ፖለቲካዊ ብቃትም አሁን ስለሌለው በፍጥነት ከተሰናብቶ አዲስ አስቸኳይ ምርጫ በአጭር ጊዜ ውስጥ እንዲዋቀር ይሄ ኮማንድ ፖስት ተሽሮ በኦሮሚያ ኢንትሪም ጋቨርንመንት እንዲዘጋጅ ሊዋቀር ማድረግ ይገባል። ይህን ካደረጉ በኋላ በተለይ ደግሞ አጣሪ ኮሚሽን የሚባለው ብዙ ሰዎች የግል ብሶቶች ስላላቸው እነዚህ የግል ህመሞቻቸው ብዙዎቻቸው የአገር ለቅሶና የአገር ህመም እንዲሆኑ ብዙ እንደ ትሩዝ ኮሚሽን ዊንግ ኖሮት በዛ በደንብ እንዲነገር ትርክቶቻቸው እንዲወጡና በአገር ደረጃ እንዲታሰቡ የመታሰቢያነት ዕድል እንዲኖራቸው ማድረግ ያስፈልጋል። ምክንያቱም ያ ካልተደረገ እንደ ሕዝብ ትሮመታይዝድ ስለምንሆን ለብዙ ዘመን ሲሆን እንደነበረው፣ አሁንም ትሮመታይዝድ የሆነ ሕዝብ ደግሞ እንዳለቀሰ ይኖራል። እንደተጋጨ ይኖራል። ያንንም ፈውስ ለማምጣት እንዲቻል የትሩዝ ኮሚሽን የእውነት ማጣሪያ ኮሚሽንም አይነት ተደርጎ እውነታቸውን የራሳቸውን ብሶቶቻቸውን እንዲናገሩ ማድረግ አስፈላጊ ነው ብዬ አምናለሁኝ። ዶክተር ጸጋዬ አራርሳ የህግ ባለሙያና ምሁር ከአውስትራሊያ፣ አቶ ኤልያስ ግደይ ከኢትዮጵያ የልማታዊ መንግስት ፖሊሲ ደጋፊ ስለ ጊዜያችሁ እጅግ አድርጌ አመሰግናለሁ። በአድማጮቼ ስም እኛ ምን አመሰግናለሁ። ጊዜ ይስጥልኝ we